ዛሬ በኩባ ኤምባሲ የሁለቱን ሀገራት ግንኙነት የሚደግፉ የሁለቱ ሀገራት ዜጎች ተገኝተው የባንዲራ የመስቀል ሥነ ሥርዓቱ ላይ ተሳትፈዋል። በእርግጥ ይህ ባንዲራ የመስቀል ሥነ ሥርዓቱ የኩባ ውጭ ጉዳይ ሚኒስቴር አሜሪካ መጥተው ሲከፍቱት የሚደረግ ነገር ነው። ሥነ ሥርዓቱ በይፋ የሚገለጸው ነገ ነው። ዛሬ ግን ያው ባንዲራው ተብለውልበዋል። ብዙ ህዝብ በአካባቢው ተገኝተው በጩወት እና በጭብጨባ ደስታቸውን ገልጿል። በዚህ ሀገር ሰዓት አቆጣጠር ሥነ ስርዓቱም ለሊት ነበረ እየተካሄደ። ምክንያቱም ደግሞ እዚህ ያሉ ኩባውያን ጉዳዩን ሊቃወሙ ይችላሉ፣ ብጥብጥም ሊነሳ ይችላል የሚል ፍራቻም ነበረ፣ በአንዳንድ መገናኛ ብዙኃን እንደተጠቀሰው ማለት ነው። እንደው የመገናኛ ብዙኃንም ሆነ ዜጎች በጥቅሉ ስለ አዲሱ የሁለቱ ሀገራት ግንኙነት ምን እያሉ ነው? የሚቃወሙም እንዳሉ ነው አሁን የጠቆምከኝ። አው የሚቃወሙም አሉ። በእርግጥ በተቃውሞ በኩል ካነሳን የራሳቸው የኩባውያን የሰብአዊ መብት አቀንቃኞች ይቃወማሉ። እንደገና የአሜሪካ ሪፐብሊካኑ ይቃውማሉ ይህንን ግንኙነት። የሁለቱ ሀገራት በዚህ አይነት መልክ መገናኘት ትልቅ ፋይዳ አለው። ዲፕሎማሲያም የሆነ የህዝብ ለህዝብ ግንኙነቱም ለኢኮኖሚውም ከፍተኛ ጥቅም አለው። ምክንያቱም ላለፉት የቀዝቃዛ ጦርነት አመታት በነበረው ችግር የተነሳ የነበሩትን እንካ ሰላምታ ከማስወገዱም በተጨማሪ ተራው ህዝብ በጣም ተጎድተዋል። በኢኮኖሚ በኩል ማለት ነው። በተለይ ሩሲያ ኩባን መርዳት ካቆመች ከሁለት ሺ አንድ ጀምሮ ከዩ ዩናይትድ ስቴትስ ጋር በጠበቀ ሁኔታ ላይ በነበረችበት ጊዜ የኩባ ኢኮኖሚ በክፉ ሁኔታ ተጎድተዋል እና ይህ አይነት ዲፕሎማሲያዊ ግንኙነት መጀመሩ ከፖለቲካ ፋይዳ በስተጀርባም ተራው ህዝብ ተጠቃሚ ይሆናል። ምክንያቱም ኩባውያን ወደ አሜሪካ እቃቸውን አምጥተው መሸጥ አይችሉም፣ ከአሜሪካም ወደ ኩባ እቃ መሄድ አይችልም። አሜሪካ ውስጥ የሚኖሩ ከአንድ ነጥብ ስምንት ሚሊየን በላይ ኩባውያኖች አሉ። ገንዘባቸውን ወደ ኩባ እንኳን ለመላክ በተዘዋዋሪ በሜክሲኮና በሌሎች ሀገሮች አድርገው ነው፣ በቀጥታ መላክ አይችሉም እና እነዚህን ነገሮች ስለሚያስወግድ ይህም ትልቅ ፋይዳ አለው። ለምሳሌ ኩባውያን ከሁለት ነጥብ ስድስት ቢሊየን የአሜሪካ ከዳላርስ በላይ በየአመቱ ለዘመዶቻቸው ይልካሉ። ይህም በተዘዋዋሪ መንገድ የሚሄድ ነው። ሌላ ተጨማሪ ወጪ ያስወጥቷቸው ነው የሚልኩት። አሁን ግን በቀጥታ ስለሚልኩ ይህም ትልቅ ጥቅም አለው እና በአብዛኛው ህዝቡ በደስታ ነው የተቀበለው ማለት ይቻላል። ግን መክብብ፣ ዩናይትድ ስቴትስ እና ኩባ ከረዥም አመታት በኋላ ግንኙነታቸው ማደስ የፈለጉበት ምክንያት፣ በተለይ ዩናይትድ ስቴትስ ይህን የፈለገችበት ምክንያት ምንድን ነው ማለት ይቻላል? ኩባና አሜሪካ ለረዥም ዘመናት ሁላችሁም እንደምታውቁት አንዱ ሌላውን ሲጠራጠርና በጠላትነት ሲተያዩ የነበሩ ሀገሮች ናቸው። ዩናይትድ ስቴትስ ከራሻ ጋራ በዩክሬን ጉዳይ ተቃቅረዋል እና በራሻ ላይ የኢኮኖሚ ማዕቀብም እስከመጣል አውሮፓውኖቹንም አስተባብሮ በራሻ ላይ ከፍተኛ ጉዳት ለማድረስ እየተንቀሳቀሰች ነው አሜሪካ። የቀዝቃዛው አይነት ዘመን እየተመለሰ ነው ማለት ይቻላል። ከዚህ አንጻር ሩሲያም ደግሞ አርፋ አልተኛችም። ምክንያቱም ሩሲያ ከሀቫና በስተደቡብ ትልቅ የስለላ ተቋም ነበራት። በአመት ከሁለት መቶ ሚሊዮን ዳላርስ ለኩባ የምትከፍልበት ያ ተቋም ማለት የአሜሪካንን የቴሌኮሚኒኬሽን ግንኙነት የሚሰልል የሬዲዮ ሞገድን በመርጨት ጣቢያዎችን ሊያፍን የሚችል ለጦርነት ጊዜ ከፍተኛ ተጽዕኖ አሜሪካ ላይ ሊያደርግ የሚችል ጣቢያ ያው ኩባ ውስጥ ስላላት ያ ጣቢያ በሁለት ሺ አንድ ዓመተ ምሕረት ነበረ። ወጪው ከፍተኛ ነው፣ እኛ ከዩናይትድ ስቴትስ ጋር ወዳጆች ነን፣ አያስፈልግም ብለው ፕሬዚዳንት ፑቲን ያዘጉት። አሁን አሜሪካ በዩክሬን በኩል ከፍተኛ ተጽዕኖ እያደረገች ስለሆነ ራሻም ደግሞ አጸፋውን ለመመለስ ኩባን እንደ ጂኦ ፖለቲክስ የመጠቀም አዝማሚያ ነው። ስለዚህም የሩሲያው ፕሬዚዳንት የዛሬ አመት አካባቢ የላቲን አሜሪካ ጉብኝታቸውም ኩባን ጨምሮ ባደረጉበት ጊዜ ኩባ በቀዝቃዛው የጦርነት ዘመኑ ከራሻ የተበደረችውን ወደ አርባ ቢሊዮን ዳላር እስከሚጠጉት ወጪዎች ውስጥ ዘጠና ከመቶውን ሩሲያ ሰርዛ ያንን የስለላ ተቋም እንደገና ለመክፈት ኩባን ያባበለችበት ጊዜ ነበረ። የክፉ ጊዜ ወዳጅ ነኝ፣ አሁንም ያው ይህንን እዳሽን ሰርዣለሁ በሚል ፑቲን እንደገና ግንኙነታቸውን በማደስ እና የመግባቢያ ስምነት ሲፈራረሙ፣ ይህ ሁኔታ ዩናይትድ ስቴትስን መልሶ አስደንግጧል። ይህንን በግልጽ ባይናገሩም። ስለዚህ እዚህ አካባቢ ያለውን ሁኔታ በሰላም መፍታት ይፈልጋሉ። ሩሲያን ከዛ አካባቢ ማባረር ይፈልጋሉ ይችላሉ። የማባረሪያው ዘዴ ደግሞ በዚህ በዲፕሎማሲ ሁኔታ ነው። ከነገሩ በስተጀርባ ያለው የዲፕሎማሲ ጨዋታው ይሄንን ይመስላል። መክብብ ሸዋ ከዋሽንግተን ዲሲ በጣም አመሰግናለሁ። እኔም አመሰግናለሁ።